የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሰኞ የካቲት 25 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አበሪያችሁ የማመሸው ጽዮን ግርማ ነኝ። የኢፌድሪ ጠቅላይ ሚኒስትር እና የኬንያው ፕሬዚዳንት በአስመራ ያደረጉትን ይፋዊ ጉብኝት የተመለከተ ዘገባ አለን። በሌላ ዘገባችን ደግሞ የኢትዮጵያ አንድነትን ማጠናከር እንደሚያስፈልግ ተገለጸ። አድዋ የትግል ታሪክ ብቻ አይደለም፣ የመስዋዕትነት ታሪክ ምድር ላይ ፈገግታቸውን አስቀምጠ ያለፉበት ማንነት በመቶ ዓመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል። እዛ ባሉት አንድነታችን ብቻ ኖችን ሀገር ሊታደጋት ምችል መለያየታችን፣ እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን ይችን ሀገር እንደ ሀገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋል። የአድዋ አንድ መቶ 123ኛ ዓመት መታሰቢያ በዓል ሲከበር በባህር ዳር በተዘጋጀ ውይይት ላይ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበከር ያሰሙትን ንግግር ነው የሰማችሁት። በሙሉ ዘገባ እንመለስበታለን። ከትላንት በስቲያ የካቲት 23 የተከበረውን 123ኛውን የአድዋ ድል በዓል የተመለከተ ዘገባም ይኖረናል ሁሉንም በዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል ዜናዎቹን እናሰማቸዋለን። በተወካዮች ምክር ቤቱ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበሯ ካረን ባስ የተመራ በዩናይትድ ስቴትስ ኮንግረስ ልኡካን ቡድን በሳምንቱ መጨረሻ ኤርትራን ጎብኝተዋል። ከአስራ አራት ዓመታት በኋላ የመጀመሪያ በሆነው የኮንግረስ አባላት የኤርትራ ጉብኝት ከኮንግረስማን ካረን ባስ ጋር ወደ አስመራ የተጓዙት አዲስ ተመራጮቹ የተወካዮች ምክር ቤት አባላት ኢልሃን ኦማርና ጆ ንጉስ ናቸው። በኤርትራ የዩናይትድ ስቴትስ ኤምባሲ በወጣ መረጃ መሰረት የመጀመሪያ ይፋ የውጭ ሀገር ጉብኝታቸው ኤርትራ እንድትሆን ምርጫቸው አድርገው መጓዛቸውን ተናግረዋል። የልኡካን ቡድኑ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ፣ ከፕሬዚዳንታዊ አማካሪው የማነ ገብረ አብ፣ ከኢኮኖሚ ጉዳዮች ኃላፊው ሀጎስ ገብረ ህይወትና ከማስታወቂያ ሚኒስትሩ የማነ ገብረ መስቀል ጋር ተገናኝተው መወያየታቸው ታውቋል። የካታር የውጭ ጉዳይ ሚኒስትር ሀገራቸው እያስተናገደችው ባለችው የዩናይትድ ስቴትስና የታሊባን ድርድር በስኬት እንደሚጠናቀቅ ትልቅ ተስፋ ያላቸው ይመስላል። የሼህ መሐመድ ቢን አብዱልራህማን ዛሬ የአፍጋኒስታኑን ጦርነት የሚያከትም የፖለቲካ መፍትሔ ለመፈለግ ስለተያዘው ጥረት ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ሆነው በሰጡት ቃል ሀገራቸው አፍጋኒስታን ሰላም እንዲሰፍንላት ከዓለም አቀፍ አጋሮቻችን ጋር እየተመካከርን መስራታችንን እንቀጥላለን ብለዋል። ሰላም በንግግር እንጂ በጉልበት ወይም በጦርነት አይመጣም ያሉት የኳታሩ የውጭ ጉዳይ ሚኒስትር ኳታር የሽምግልና ጥረቷን ትቀጥላለች። በጣም በቅርቡ ስኬታማ ውጤት ላይ እንደርሳለን ብለን ተስፋ እናደርጋለን ብለዋል። ዩናይትድ ስቴትስ ባቀረበችው የሰላም ንግግር ሀሳብ መሰረት የኳታር ባለስልጣናት በይፋ አስተያየት ሲሰጡ ዛሬ የመጀመሪያ ጊዜያቸው ነው። ሰሜን ምዕራባዊ ኬንያ ውስጥ ሄሊኮፕተር ተከስክሶ አራት አሜሪካውያን እና ኬንያውያን አብራሪ ሞቱ። ትላንትና እሁድ ሄሊኮፍተሩ ከተነሳ ብዙም ሳይቆይ ቱርካና ሐይቅ ላይ ባለ ደሴት ውስጥ በሚገኝ ሴንትራል አይላንድ ብሔራዊ ፓርክ ላይ ሄሊኮፍተሩ መውደቁ ተገልጿል። የኬንያ ሲቪል አቬሽን ባለስልጣን ዋና ስራ አስኪያጅ የጌልበርት ኬብ ባወጡት መግለጫ ሁለት ሄሊኮፍተሮች ከደሴቱ ተነስተው አንደኛው መከስከሱን ገልጸዋል። ቤተሰቦቻቸው መርዶ እስኪነገራቸው ተብሎ የመንገደኞቹና የኬንያው አብራሪ ማንነት ይፋ አልተገለጸም አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል ጽዮን ግርማ ነኝ አብረን ከአድማስ እንሻገር Gabina VOA. Let's cross boundaries together. የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችን ነው። ዝግጅታችን ይቀጥላል። የኢፌዴሪ ጠቅላይ ሚኒስትርና የኬንያው ፕሬዚዳንት በአስመራ ይፋዊ የስራ ጉብኝት ማድረጋቸው ታወቀ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድና የኬንያው ፕሬዚዳንት ኡሁሩ ኬንያታ ይፋዊ የስራ ጉብኝት ለማድረግ ዛሬ የካቲት 24 2011 ዓ ም እኩለ ቀን ላይ በ አስር ደቂቃ ልዩነት ተከታትለው አስመራ ዓለም አቀፍ ማረፊያ ሲደርሱ በትላንትናው ምሽት ማለት ነው፣ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ፣ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህና እንዲሁም በኤርትራ የኬንያ አምባሳደር፣ በተጨማሪም የፕሬዝዳንት ኢሳያስ አማካሪ አቶ የማነ ገብረአብ በኢትዮጵያ በኤርትራ የኢትዮጵያ አምባሳደር አቶ ሬድዋን ሁሴን አቀባበል አድርገውላቸዋል። ሶስቱ መሪዎች በኢኮኖሚ፣ ሰላምና ጸጥታ፣ እንዲሁም የመሰረተ ልማት ትስስር በጋራ ትብብር ለመስራት ስምምነት ላይ ደርሰዋል። ብርሃነ በረሀ ከአስመራ ዝርዝሩን አድርሶናል። የኬንያው ፕሬዝዳንት ኡሁሩ ኬንያታና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የካቲት 24 2011 በአስመራ ይፋው የስራ ጉብኝት አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኡሁሩ ኬንያታ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዝዳንት ኢሳያስ አፈወርቂ ደማቅ አቀባበል አድርገውላቸዋል። ሶስቱ መሪዎች በአስመራ ቤተ መንግስት ተገናኝተው በሶስትዮሽ ጉዳዮችና የሶስቱን አገሮች በሚመለከት የቀጠናው ጉዳዮች ላይ ውይይት አድርገዋል። ሶስቱ መሪዎች በኢኮኖሚ ሰላምና የጸጥታ እንዲሁም መሰረተ ልማት ትስስር ላይ ጥልቅ ውይይት አድርገዋል። በሶስቱ አገራት የኢኮኖሚ ግንኙነት ላይ በተመለከተ ባደረጉት ውይይት ያሏቸውን ጸጋዎች ተጠቅመው በጋራ መስራት በሚችሉበት ጉዳዮች ላይ እንዲሁም አገራቱን በሚያስተሳስሩ የመሰረተ ልማታዊ ስራዎች ላይ በጋራ ለመስራት ተስማምተዋል። ቀጠናውን ሰላምና ጸጥታ ለማስጠበቅም አገራቱ በጋራ ትብብር ለመስራት ተስማምተዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ከሶስትዮሽ ውይይት በኋላ ወደ አገራቸው ተመልሰዋል። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዚደንት ኡሁሩ ኬንያታን ሸኝተው በአደሃሎና በገርገራ የሚገኘውን የመስኖ ግድቦችና በዙሪያው እየለሙ ያሉትን የልማት ስራዎችን እንዲሁም የሀልሀለ የከብት እርባታ ማዕከልን የገርገራ የፀሐይ ብርሃን የኤሌክትሪክ ማመንጫ ጣቢያን ጎብኝተዋል። ነገ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለትዮሽ ውይይት እንደሚያደርጉም ይጠበቃል። ከፕሬዚደንት ኡሁሩ ኬንያታ ጋር የኬንያ የውጭ ጉዳይ ኃላፊ አባቦ ንማውምባ አብረዋቸው መጥተው ነበር። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው የልኡካን ቡድን የኢፊድሪ የብሔራዊ ደህንነት ዋና ዳይሬክተር ጀኔራል አደም፣ የኢትዮጵያ መከላከያ ኢተማጆርሹም ጀኔራል ሰዓረ መኮንን፣ የኢፊድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁና የጠቅላይ ሚኒስተር ጽሕፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ያካተተ ነበር። ይህ በእንዲህ እንዳለ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስተር ዶክተር አብይ አህመድ ዛሬ ጠዋት ወደ ጁባ አቅንተዋል። በጁባ ቆይታቸውም የኤርትራ የኢትዮጵያ የደቡብ ሱዳንና የኬንያ መሪዎች ቀጠናውን በሚመለከቱ የአራት ትዮሽ ግንኙነት ውይይት እንደሚያደርጉ ታውቋል። በኤርትራና ኢትዮጵያ መካከል ተፈጥሮ የነበረው አለመግባባት በሰላማዊ መንገድ ከተፈታ በኋላ በአፍሪቃ ቀንድ ያሉ ሀገራት በቀጠናው ሰላምና ጸጥታ፣ በንግድና ኢንቨስትመንት፣ በትብብር በጋራ ለመስራት የሚያስችሏቸውን የተለያዩ ስምምነቶች ላይ እየደረሱ መሆናቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በረህን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። 123 ተኛውን የአድዋ ድል መታሰቢያ በዓል ለማክበር በባህር ዳር ከተማ በተዘጋጀ ፕሮግራም ላይ የኢትዮጵያ አንድነትን ማጠናከር እንደሚያስፈልግ ተገለጸ። አስቴር ምስጋናው ከባህር ዳር ዝርዝሩን አድርሳናለች። ባሳለፍ ነው ቅዳሜ ነበር 123ኛው የአድዋ ድል መታሰቢያ ሰው ክቡር በሚል ርዕስ በባህር ዳር ከተማ የተከበረው የተዘጋጀውም በጊዮን ቀለም በተሰኘ የሀሳብ ምሽት አዘጋጆች ነው። በእለቱ ቁጥራቸው በርካታ የሆኑ የባህር ዳር ከተማ ወጣቶች የተገኙ ሲሆን ታዋቂ የታሪክ ምሁራንና አነቃቂ ንግግሮችን በመናገር የሚታወቁ ታዋቂ ግለሰቦች ተገኝተዋል። በዚህ ዝክራዷ ልዩ የሀሳብ ምሽት ላይ አነቃቂ ንግግሮችን ያቀረበው ደግሞ የኢትዮጵያ ሙስሊሞች ተቋማዊ ለውጥ አመቻች ኮሚቴ ምክትል ሰብሳቢ ኡስታዝ አቡበክር ነው። ሀገር እንደ ሀገር የምትቀጥለው ወጣቱ ከግለኝነትና ከዘርማንነት አስተሳሰብ ወጥቶ የአንድነት ስሜት ሲያዳብር ብቻ ነው። ዛሬ ታሪካቸውን የምንዘክርላቸው የአድዋ ዘማቾች ሀገርን ጠብቀው ያቆዩት በአንድነት ገመድ ተጋምደው ነው ይላል ኡስታዝ። የኛ ኃላፊነትና የኛ ግዴታ ምንድን ነው? ትናንት የነበረን ታሪክ እንደ ታሪክ የእኛ ክብር መለኪያ ነው ብለን እናስበዋለን። ዛሬ ላይ ደግሞ እኛ እየኖርንበት ያለውን ተጨባጭ ለነገ የተሻለ ተስፋ አድርገን ለማስቀመጥ ዛሬ ላይ የተገኘ ነው፣ እኛ ነን። ዛሬ ዳግማዊ ምኒልክ እዚህ ምድር ላይ የሉም። ወይም ደግሞ እነሱ ጋር የነበሩት ኢትዮጵያን እንደ ሀገር በነፃነት እንድትኮራ ለጥቁሮች ተምሳሌት እንድትሆን ያደረጓት አባቶች ዛሬ እዚህ ምድር ላይ የሉም። ያለ ነው እኛ ነን። የምንወቅሰው የምንመሰገነው አድዋ የትግል ታሪክ ብቻ አይደለም፣ የመስዋዕትነት ታሪክ። ምድር ላይ ፈገግታቸውን አስቀምጠው ያለፉበት ማንነት በመቶ ዓመታት ታሪኮች አልፎ እንደ አዲስ ታሪክ እንዲወራ አስገድደውናል እነዚህ አባቶች። አንድነታችን ብቻ ነው እችን ሀገር ሊታደጋት የሚችል መለያየታችን እንኳን ተለያይተን ዛሬ እንኳን ተበታትነን እንኳን ተገፋፍተን ተሳስበን ተከባብረን እችን ሀገር እንደ ሀገር ለማስቀጠል ብዙ መስዋዕትነቶች ያስፈልጋሉ። እች ሀገር በዚህ ወጣት ነው ተስፋ ይሄ ወጣት ስለ ነገው አስቦ ስለዚች ሀገርና ስለ ትውልድ አስቦ ዛሬን ቆም ብሎ አይቶ እጅ ለእጅ ተያይዞ ለመገንባት ከተንቀሳቀሰ እች ሀገር ተስፋላት። የትናንት ታሪኳን ማትደግምበት ምንም ምክንያት የላትም። ይሄ ወጣት ግን በተለይ ያስተሳሰቡት በግለኝነት ስሜት ውስጥ በዘር ማንነት ውስጥ ገብተን ይባስ ብለን ከሌሎች ለመኖር የግላችንን ስሜት ለማንፀባረቅ ብቻ የእኛን የበላይነትና የእኛን ብቻ ከፍታ ፈልገን ከእኛነት ስሜት ከእኔነት ስሜት ወጥተን ወደ እኛነት ስሜት ስንሄድ አብረን በከፍታ እናድጋለን። እኔ ብቻ ብለን ስንኖር ግን አብረን ሁላችንም እንወድቃለን። የኛ መውደቅ የሌሎች ወንድሞቻችን መውደቅ ነው። የሌሎች ወንድሞቻችን መውደቅ እኛን እንደማይጥለን እርግጠኞች እንዳትሆኑ። እነሱ ሲወድቁ እኛ እንወድቃለን። የእነሱ ውድቀት እኛ ውድቀት ነው። በዛ ሲጀመር በዚህ ይቀጥላል። ይሄ የሚጠበቅ ነው። በሀሳብ ምሽቱ ላይ ከተገኙት የባህር ዳር ከተማ ወጣቶች ወጣት ገረመው ስማቸው አንዱ ነው። አድዋ የአንድነት የሀሳብ ውጤት መሆኑን የተረዳሁበት ምሽት ነው ይላል። ከአሁን ቀደም አድዋን የጦርነት ታሪክ፣ አድዋን የኢትዮጵያውያን የድል ታሪክ ብቻ አድርጌ ነበር የማስበው። ዛሬ ግን አድዋ ማለት የሀሳብ ውጤት ነው። አድዋ ማለት የጋራ የአንድነታችን ድምር ውጤት ነው። ከዛ አንጻር አነቃቂ ንግግሮች ያው እንደሰማሽው የተለያዩ ታዋቂ ግለሰቦች ነበሩ። ከእነሱ በርካታ መልእክቶች ወስጃለሁ። በዋናነት ግን አድዋ የኢትዮጵያውያን የአንድነት የሀሳብ የጋራ አጀንዳ ኖሯቸው ተንቀሳቅሰው ድል ያደረጉት ውጤት ነው ብዬ ያስባሉ ይሆን? ቀለም የተሰኘው የሀሳብ ምሽት የሀሳብን ውድ ዋጋ አጉልቶ በማሳየት ምክንያታዊ የሆነ ግለሰባዊና ማህበረሰባዊ ስብዕና ለመገንባት ዓላማ አድርጎ የተቋቋመ ሲሆን አሁን የተዘጋጀው ለሁለተኛ ጊዜ እንደሆነ ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችንም ከዚሁ የአድዋ አንድ መቶ ሀያ ሶስተኛው በዓል ጋር የሚያቆየን ይሆናል። ዘጋቢያችን ግርማቸው ከበደ ቅዳሜ እለት በአዲስ አበባ የነበረውን ሁኔታ ተከታትሎ በዚህ መልኩ ያስቃኘናል፣ አስተያየቶችንም ሰብስቧል። ስሜ አዲስ ኢብራሂም እባላለሁ። ያ አድዋ ለኔ ብዙ ነገር ነው። ነጻነት ባሻገር ነው ለኔ እውነት ለመናገር የአባቶቻችን ገድል በጣም የሚደንቅ ነው። እኛ እቺ የቆምንባት ሀገር ታላቅና ገናና ሆና እንድትከበር ነው፣ እንድንፈራ ያደረጉን አባቶቻችን ናቸው። አባቶቻችን በአድዋ ጦርነት ያደረጉት አንድነትና ስምምነት ይሄ ከምንገልጸው በላይ ነው። እኛ ለጎረቤቶቻችን የምንሰጠውን ያህል እንኳን ሊገለጽ አይችልም። ለእናቱ ለአባቶቻችን የምንሰጠውን ያህል እንኳን ሊገለጽ አይችልም። አባቶቻችን ለኛ እቺን ሀገር ሲያቆዩን በአጥንትና በደማቸው አስረው ነው። እቺ ደግሞ በአጥንትና በደም የታሰረች ሀገር መቼም እንደማትፈታ የሚገጥልን ታላቁ ያድዋ አድዋ ለእኔ ሰው ሰው መሆኑ የታወቀበት የሰውነት ማህተም ማለት፣ ባጭሩ የሰውነት እኩልነት የተረጋገጠበት እናስተምራለን እናሰለጥናለን ብሎ የመጡ ሰዎች ከነሱ የበለጠ ሰው እንደሌለ የሚያስቡ ሰዎች ከነሱ እኩል ሰው እንዳለም እንዲያውቅ የተደረገበት ቀን መሆኑ። ለኔ ትውልድ እንግዲህ አድዋ በዋናነት ለእኔ ለኔ ትልቁት መልእክቱ ኢትዮጵያዊነት እንዳይለያ የሆነ የተሰራበት ዋና ማህተም ነውና አድዋን ባስታወስ ቁጥር አንድነትን ነው የምታስታውሰው። ስለዚህ አሁን ያለውን ነገር እናቋለን። እሱኛውን ነገር ዋና ማርከሻው መድኃኒቱ፣ አድዋ ነው ብዬ አስባለሁ። ስለዚህ እሱኛው ነው ዋናው ትልቁ ነገር ለእኔ አድዋ ድል ማለት የኢትዮጵያ ድል ብቻ ሳይሆን የመላው የቀጠሮ አፍሪካ ህዝብ ድል ነው። የአንድነታችን መገለጫ ነው አሁን ደግሞ እንደምታየው በጣም በሚገርምና በደማቅ ሁኔታ ተከብሯል በሚቀጥለው ሰፋ የሚል ይመስለኝ ለእኔ ትልት አንድነት ነው በአንድነት በርትተን አንድ ላይ እንደሞትን አሁን ደግሞ አንድ ላይ መኖር እንደማይቀር ለኔ የነጻነት የደስታና በቃ ነጻ ሆነ እንደፈለክ የምትኖርበት እና የጥቁሮች ድል ነው ብዬ አስባለሁ። ለኔ አለመገዛትን በነፃነት መኖርንና ያው አባቶቻችን ለኛ ያደረጉልን ትልቅ ውለታ እንደሆነ ለኔ የማስበው፣ እነሱ ይሰጡን ለኛ ነፃነት ይሰጡን ማለት ነው። ይሄንን ጠብቆ የተሻለ ነገር ከአድዋ የበለጠ ነገር የመላው የጥቁር ህዝብ ድል ነው፣ ተምሳሌት ነው። ኢትዮጵያውም በአንድነት በአንድ ጥሪ ተሰባስበው ሀገራቸውን፣ ዳርድንበራቸውን ያስከብሩበት በፍቅር በህብረት ዘምተው አሁን የምናከብረው በዓል ድል የጦርነት ታሪክ ነው። ምናልባት አሁን ጦርነት ምናምን ለእኛ ትውልድ ልትመክረው አትችልም፣ ግን ባለ በተሰማራበት የስራ መስክ በማንኛውም ነገር ውጤታማ ሆኖ አባቶች ያስቀመጥልህን ሪሶርስ ሀብት በአግባቡ ተጠቅመ ውጤታማ መሆንን ይመክራል። ግርማቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በኦሮሚያ ክልል ለገጣፎ ከተማ ከአርሶ አደር ላይ መሬት ገዝተው የገነቡት ቤት ህገ ወጥ ነው በሚል የፈረሰባቸው ነዋሪዎች ከፍተኛ ችግር ላይ መሆናቸውን እየገለጹ ነው። በሌላ በኩል በዚሁ የከተማ ጽህፈት ቤት የኮሚኒኬሽን ቢሮ ውስጥ ቀደም ሲል ሲሰራ የነበረ አንድ ወጣት ቀድሞውኑ ውኑ በህገ ወጥ መሬት እደላ ላይ ተመስርታ የተገነባች ከተማን ነዋሪን እየነጠሉ እርምጃ መውሰድ ተገቢ አይደለም ይላል። ዝርዝሩን ያዳምጡ። አቶ መኮንን ተስፋዬ አሁን ዩናይትድ ስቴትስ ቴኔሲ ውስጥ ነው የሚገኘው። ከስድስት አመታት በፊት የአሜሪካ ድምጽ እንግዳ ነበር። ለእንግድነቱ ምክንያት የሆነው ደግሞ በለገጣፎ ከተማ አስተዳደር ህገወጥ የመሬት ሽያጭ መበራከትን በመግለጽ ወደ አምስት ሺህ የሚጠጉ የአምስት መቶ ና የአንድ መቶ አርባ የመኖሪያ ቤት ካርታዎች አየር ላይ ተሸጠዋል የሚል አቤቱታ ይዞ ነበር። አቶ መኮንን ለገጣፎ በቀደሙት የኦሮሚያ ክልል የከተማ አስተዳደሮችም ሆነ በክልል አስተዳደር ከፍተኛ ባለስልጣናት እያወቁት፣ ከቀበሌ እስከ ከተማ በይፋ በግልጽ እየታየ በደላላ የመሬት ሽያጭ ነበር ይላል። ይህንንም አቤቱታ በወቅቱ የነበርን ወጣቶች ተደራጅተን አቅርበን ነበር ሰሜ አላገኘንም እንጂ የሚለው ወጣት መኮንን ስምንት አመት የወጡ ካርታዎች አሉ አምስት ሺህ በላይ ካርታ ዝርዝሮች አሉኝ ጋር ለምሳሌ አምስት መቶ መቶ አርባ ካርታዎች እነዚህ ቦታዎች ለማን ነው የወጡት? ማን ነው የወሰደው? በአርሶአደሩ ስም ተወጥቶ ተሸንሽኗል። ማን ነው የወሰደው? ይሄ ነገር ይጣራ። ምክር ቤቱ አያውቅም። እዛ እያለንም ለምክር ቤቱ ይሄ ነገርም ግልጽም አልተደረገም፣ ለከተማዋ ምክር ቤት ይሄ ሁሉ ነገር ሲደረግ ማለት ነው። እና በእነዚህ ጥያቄዎች ላይ ነበር እኛ መሰረት አርገን የጠየቅነው። የአርሶ አደሮን መፈናቀል ይቆም፣ መሬቱ ይከበርለት፣ ህጋዊ እናርግ መጀመሪያ፣ ቀጥሎ የተረፈው መሬት ለልማታዊ ነገር እናሁን የሚል ነበረ ተራ በተራ ጥቃት ይሆናል። ለመሰደድ ምክንያት የሆነውም ይሄ የመሬት የአየር ላይ ሽያጭ ይቁም የሚለው ጥያቄ ነበር ይላሉ። አየር ላይ ወይወጥቶ ናቸው እነህ ሰዎች፣ የሉም፣ ነዋሪም አይደሉም፣ ምንም አይደሉም። መሬቱ ተሸበሸበ፣ የማያውቁ ሰዎች ገዝተዋል፣ ገብተው ህጋዊ ነው፣ ካርታ አለው። ስለዚህ እነዚህ ሰዎች ገዝተው ገብተዋል፣ ግን በቦታው ግን የተሸጠው ግን በአርሶ አደር ነው። አርሶ አደሩ ወስደዋል ነው የተባለው። ወጣቱ በወቅቱ በመጀመሪያ ላይ ወደ አንድ ሺህ ወጣት መዘገቡ መሬት ለመስጠት ከተማ ሲመሰረት አንድ ሺህ ወጣቶች ሲመዘገብ ምንድን ነው ያደረጉት? ሶስት መቶ ወጣት ብቻ ነው እድል ያገኘው። ያንን ሶስት መቶ ወጣት አምስት ሺህ ብር አንጡ ተባሉ። ካርታውን ለማግኘት አምስት ሺህ ብር ክፈልተ። በዛ ሰዓት ወጣቱ አይደለም አምስት ሺህ አምስት ብር ከኪሱ ውስጥ የለም። የተጠቀሙትን ስትራቴጂ ከዛ እነሱ ብሩን አዘጋጅቶ ማን ከቀበሌ እስከ መዘጋጃ ቤት ያሉት አምራ ደላላ ጭምር አዘጋጅቶ ምንድን ያደረጉት ለወጣቱ በዛን ሰዓት በስሙ ለወጣበት ካርታ ማለት ነው አስር ሺህ ብር ይሰጡታል። አምስት ሺውን ለከተማ መዘጋጃ ይከፈላል። አምስት ሺው ለምንድን ነው? ከተማዋ መስተዳደር ገና መቋቋሚያ ስለነበረ ህግ ብሎ ነው ያወጡት። ክፍያ ለነበሩ ለዋሪ ማለት ነው። ያ ወጣት ዛሬ ያችን አስር ሺህ ብር የሸጣት፣ አሁን ኦልሬዲ በስሙ ካርታ ወጥቷል። ነገ ሌላ ካርታ የማግኘት እድል የለው። እነህ ልጆች ግን እነዛን ካርታ ሰብስቦ፣ ግን እነሱ ደላሎች እና የከተማ ባለስልጣናት ያደረጉት ምንድን ነው እስከ መቶ ሺህ ብር እስከ ሰማንያ ሺህ እስከ ዘጠና ሺህ ብር ነበር የሸጡት። ሁለተኛው ከተማ ውስጥ የተደረገው ህዝቡን አሰባስበው መሬቱን ገበሬው አውቆ አይደለም። ገበሬው በሌለበት ካርታ ይሄን ያህል ካሬ ሜትር ነው ያንተ ቦታ፣ ይሄን ያህል ነው ተብሎ ነው ግምት ሲሰጥ የነበረ። ሲለካ የለ ምን የለ አመራር ተነስቶ ነው የተቀየረው። የአመራር ለውጥ አልነበረ? ቢቀየርም የመጣው አመራር ጉዳዩ ማጣራት ነበረበት። እሱም ሌላ ያው ሲሾም ያልበላ ሲሻር ይቆጨዋል የሚባለው እንደዛ ነው። ሌላ እርምንት ነስተ ነው የገቡት። አሁን ሄዶ ሄዶ ሄዶ ሄዶ ምን ደረሰ? ጨረቃዎችም ሲሰሩ ከተማ መስተዳደሩ ያውቅ ነበር። በሁለት ሺ አራት ቢያንስ ይመስለኛል ባለሰሰት ወደ አንድ ሺ እንደዚህ አካባቢ ጋር ወደ አምስት መቶ ወደ አንድ ሺ ገደማ እንደዚህ የሚሆን ጨረቃ ቤቶች ፈርሰዋል በአካል እኔ እያለው ማለት ነው ከዚህ በኋላ ለምን ሊዝ ወጣ መሬትን ማንኛውም ሲሆን በሊዝ ነው የሚያገኝ የሚል አዋጅ እንደ ሀገርም ሲወጣ ጨረቃን የማጽዳት አድርገው ነበር ከዚህ በኋላ ጨረቃ እንዳይሰራ እያንዳንዱ አመራር እርምጃ ይውሰድ ተብሎ ቤቶች ፈረሱ ቆርቆሮች ያው መዘጋጃው ወረሰ ግን ከበስተጀርባ ራሳቸው ሲሰራ ነበረ እስካሁን ድረስ እንግዲህ አሁን ወቅቱ አልነበረም። አሁን እነዚህ ግሪን ኤሪያ የተለያዩ ቦታ ተብሎ የተነሱ ቦታ ሰዎች ነዋሪዎች መጀመሪያ አገዛዛቸው ገብም አይደለም። ለምን እነዚህ ሰዎች አያውቁም። ከአርሶ አደሮ ላይ ባዶ መሬት ገዙ። ቀበሌ መታወቂያ ዘጋ ያዘጋጅላቸዋል፣ ያው በጉቦ ከዛን የግብር ደረሰኝም ያገኛሉ። መንገድም መብራትም ያስገባሉ። ይሄን ሁሉ ሲያደርግ ግን ለመብራት ኃይልም ደብዳቤ ሲጻፍ፣ ካልተጻፈለት መጥቶ መብራት አይቀጥለም። ሁሉን እራሱ አሟልተው ሰጥተው ዛሬ ሲያፈርሱ መጀመሪያ እነዚህን አካል ተጠያቂ ማድረግ አለብን። እነዚህን ተጠያቂ ካረግሽ በኋላ ነው የእናንተ ያ ሂደት ትክክል አይደለም ብለሽ የህብረተሰቡን ቤት ወደ ማፍረስ ትጅ። ተጠያቂ የሚሆነውን አካል ዝም ብለሽ ቤቱን ስታፈርሽ ግን ሚዛናዊ አይደለም። ዳውላ አህያውን ፈቶ ዳውላውን እንደማለት ነው የሚሆነው። በአጠቃላይ ከትልልቁ የሪል እስቴት ቦታዎች ጀምሮ እስከ መኖሪያ ቤት ካርታ ድረስ በጉቦና በህገወጥ መንገድ መሬት ተሸጧል። የሚለው መኮንን ያን ጊዜ ለአርሶ አደሩ ጥቂት ገንዘብ እየተሰጠው ነበር መሬቱን የተቀማው። ይህንን ያየ አርሶ አደር ደግሞ መንግስት በካሬ በሁለትና በሶስት ብር ከሚወስድብኝ ብለው ብሸጠውስ የሚል ስሜት አድሮባቸው ወደ ሽያጭ ገብተዋል ይላል። ሰው መሬት ሊገዛ ሲመጣም አንዳንድ ጊዜ ከዛው ከቀበሌም ከመዘጋጃም ደላሎች አሉ። ቤት ምንድን ነው የሚያደርገው? ቤት እንዳለበት አድርገው ውል ይዋዋላል። ከዛን ቀበሌው ምን ያደርጋል? ይህንን ሲሸጥላቸው መታወቂያ ስለሚሰጣቸው ከመታወቂያ ጉቦ ስለሚያገኝ ግብር ይሰጣቸዋል። ግብር እኮ ጣፎ ላይ እኮ እስከ አስር ሺህ ሀያ ሺህ ብር ከፍለሽ ነው የምታገኘው መታወቂያ ሀያ ሰላሳ እንደዚህ አድርገው ነው እነሱ አፍን አድርገው በሌላ ሌላው ላይ የነበረ ቢዝነስ ሲሰራ የቆየው እነኚህ አካላት አሁንም ከለውጡ ጋር ተደምሮ ነው ያሉት። ከላይ እስከታች አልተጠየቁም። መጀመሪያ ከታች ማጣራት ካለብን፣ አንድን ነገር ስንጀምር ከታች አጣርተን መውጣት አለብን። አንድ አመራር ቦታ ላይ ሲመቀመጥ ይሄ ሁሉ ቤት ሲሰራ ማን ነበረ? የከተማ አስተዳደር ማን ማን ነበረ? ይሄ ሁሉ መሬት የማን ነው? አቶ መኮንን እንደሚለው ከቀድሞ የኦሮሚያ ክልል ፕሬዚዳንት አቶ አባዱላ ገመዳ ጀምሮ እንዲሁም አሁን በሕይወት የሌሉት አቶ አለማየሁ አቶ ሙሳን ጨምሮ ከላይ እስከ ታች የዚህን የመሬት ሽያጭ ጉዳይ ያውቁታል ነው። በወቅቱም በተከታታይ ሁለት የለገጣፎ ከንቲባዎች የመሬት አስተዳደር ኃላፊዎችና ሌሎች ባለስልጣናት ታስረው ነበር። ክሳቸውም ለመንግስት መግባት ያለበትን ሀብት ወደ ግል ካዝናችሁ አስገብታችኋል በሚል ተከሰዋል። ነገር ግን አዲስ ሰው ሲመጣ ከማሻሻል ይልቅ ወደ ባሰው ነበር የሚገባው ባይ ነው። የሚመጡት ሁሉ ይሄንን እርምጃ ነበረ የሚወስዱት። በቃ ለምን መጀመሪያኑ ተሰብስበዋል? በቃ መሬቱ እነሱ ትኩረታቸው የመሬቱን የመጣ የቢዝነሱ ማጧጣፍል እንጂ የማን መሬት ነበረ? አርሶ አደሩን ባለበት ቦታ አርሶ አደሩ ባለበት ቦታ ተለክቶለት አይደለም መሬቱን ህጉን አስከብሮ ይህኔ ድንበር ከዚህ እስከዚህ ነው ብሎ አስለክቶ ቆሞ አይደለም ካርታ የወሰደው። ይሄ ወርደሽ ከተማ ውስጥ ብጠይቃቸው አርሶ አደሩ ራሳቸው ይናገራሉ። አንድም አርሶ አደር በትክክል አይኑ እያየ ቆሞ አስለክቶ የወሰድ የለም። አሁን ከጀመራ ያኔን እያለው ግን ይሄ ሁሉ ድርጊት ያለአግባብ ነበር የተደረገው። ማለት ህጉን ጠብቆ አይደለም የተደረገው። አርሶ አደሩ መሬቱን ተቀማ፣ ባለማወቅ ቤት የገዛው ደግሞ ቤቱ ፈረሰ። ሁለቱም በድህነት ውስጥ የሚገኙ የማህበረሰብ ክፍሎች ተጎዶ፣ ሌሎቹ የዚህ ዋና ተዋናዮች የት ናቸው ሲል ይጠይቃል። አርሶ አደሮቹ እኮ እዛው ዘበኛ ናቸው እኮ የተቀጠሩት እኮ እዛው ዘበኝነት በስምንት መቶ ብር ተቀጥሮ ነው እየሰሩ ያሉት። ያኔ ስምንት መቶ ብር፣ አሁን አንድ ሺ ምናምን ቢደርስላቸው ነው። ሉክ እንግዲህ በአዲስ አበባ ቦሌ እንትን አርሶ አደሩ ትናንትና ሰላሳ ሰላሳና አርባ ኩንታል የሚያመርቱበት መሬታቸው ተወስዶባቸው አሁን እዛ ቦታ ላይ በዘበኝነት ስምንት መቶ ብር ተቀጥሮ ሲገባ ምንድን ነው ያ? መሬትን ማን ነው እየተጠቀመ ያለው? አሁን ከተማ ማሳመር አይደለም። ከተማዋን በኢንቨስትመንት ትማ አርሶ አደሩ አንስ ራሱ አርሶ አደሩ ኢንቨስት ማድረግ ኢንቨስተር ማድረግ አንችልም ወይ? ያለውን መሬት ግምት ከተሰጠ በኋላ የአርሶ አደር የት ነው ያለው? በዘበኝነት። ኦኬ ነገ ስጣ ፈንታ ምንድን ነው እሱ ዘበኛ ሆነ። ልጆቹስ ምንድን ነው እጣ ፈንታቸው? ለዚህ ነው ከተማ መዘጋጃ መስተዳደሩ ቢያንስ አርሶ አደሩን ህጋዊ መጀመሪያ አላደረገም። አርሶ አደሩን አቅፎ አልሄደም። አርሶ አደሩን ይዞ አይደለም ከተማዋን ያሳደገው። አርሶ አደሩን ወደ ኋላ አድርጎ ሌሎቹን ነው ከፊት እየመራ ሄደው። ይሄ ነበረ ስህተቱ መጀመሪያ። ዛሬም ለጨረ ይሄ ጨረቃ ቤት ሁሉ መብዛት እኮ መንግስት ከሚወስድብኝ ብሎ አርሶ አደሩ ባገኘው ዋጋ ካሬን በሰላሳ ብርም በአርባ ብርም የሸጠው መሬቱን ለምን ትላንት በሁለት ብር የተወሰደበትን መሬት መልሶ ነገ በአምስት ብር ከሚወስድበት በሰላሳ ብር ቢሸጥ ይቀለዋል ራሱ ካልኩሌት ሲያገረው። ስለዚህ እንዴ ትላንትና ተሸወርኩ ዛሬ መሸወር የለብኝም ብሎ የቀረው መሬት ሸጠ። የገዛው ደግሞ ምንም የማያውቀው ህጉን፣ እንትን ያላወቀ ጉቦን ከፍሎ ምንም ብሎ ቤት ሰራና ገባ። ሲገባ ዛሬ ደግሞ ህገ ወጥ ነህ ተብሎ ሲፈርስበት በአንድ በኩል ማየት አለብን፣ ሚዛናዊ ማድረግ አለብን። መጀመሪያው ነው። የኢትዮጵያ የመሬት እንትናችን አሰራሩ ሂደቱ እንትን አይደለም ፍትሐዊና ግልጻዊነት አይደለም፣ ህዝቡን ያቀፋ አይደለም። አሁን የለገጣፎ ጉዳይ በንጥልጥል ላይ ነው። በአካባቢው ቤት የፈረሰባቸው ሰዎች ደግሞ ችግር ላይ መሆናቸውን እየገለጹ ነው። የክልሉና የፌዴራሉ መንግስት ምላሽ ምንድን ነው? በነገው ምሽት ዘገባችን እንመለስበታለን።

ከደምና ከጥንት ስንት ወገኑ አደገ በነፃነት ምድር ትናገር፣ አድዋ ትናገር፣ ትመስክር፣ ትናገር፣ አድዋ ትናገር፣ አገሬ እንዴት እንደቆምቆኝ ከፊታችሁ ዛሬ በኩራት በክብር። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኝን። ሳስተናግዳችሁ ያመሻውት ጽዮን ግርማ ነበርኩ። ሞክቤል ያቤሮ የዝግጅቱን ሲያቀናብርልን ቆይቷል። መልካም ምሽት ደናደሩ እያለን በጂጂ አድዋ እንሰናበታችኋለን። አድዋ ጀግኖች ለዛሬ ነጻነት ላበቁም ወገኖች